በሁለተኛ የዓለም ጦርነት ደም የተቃቡት ምዕራባውያን ጠላቶች ዳግም ጦርነት እንዳይገጥሙ ለማገድ ለውጊያ ይዛዛቱ የነበሩት የምዕራብ ምስራቅ ሀያላንንም ለማቀዝቀዝ በሁለቱም መሃል እርስ በርስ ለመሳለልም ካለሙ መድረኮች አንዱ ነው የሚዩኒክ የጸጥታ ጉባኤ። 52ተኛ ዓመቱ በ52ተኛ ዓመቱ ዘንድሮም ሰላም ከማታውቀው ዓለም ጸጥታና ሰላም ሌላ ሌላ ርዕስ አለማግኘቱ ነው። ዚቁ ዘንድሮም በ52ተኛ ዓመቱ በሞስኮ ዋሽንግተኖች ልዩነት መዘወሩ ነው አዲስ አሮጌነቱ። የምዕራባውያንና የሩሲያ ባለስልጣናት ደጋግመው መገናኘታቸው ጥሩ ነው ይላሉ ሲፕሪ በሚል ምጻረ ቃል የሚጠራው የስዊድን ጥናት ተቋም ኃላፊ ዳን ስሚዝ። በምዕራባውያንና በሩሲያ መካከል ያለው ግንኙነት ባለፉት ሶስት አመታት እየሻከረ መምጣቱ ሁለቱንም ጎራ በጣም የሚያሳስብ ሆኗል። የፈለገው ትንታኔ ቢደረግም ሁለቱም የየራሳቸውን መርህ ትክክለኛነት ለማረጋገጥ የተለያዩ እርምጃዎች ቢወስዱም፣ ይበልጥ በተገናኙ ቁጥር ይበልጥ ይቀራረባሉ። ይህን እነሱም አይጠሉትም። ጉባኤው የሩሲያውን ጠቅላይ ሚኒስትር ዲሚትሪ ሜድቬዴቭን ጨምሮ የ ሰላሳ ሀገራት ርዕሳነ ብሔራትና መራህያነ መንግሥታት የሰባ ሀገራት የውጭ ጉዳይና የመከላከያ ሚኒስትሮች በአጠቃላይ 600 ባለሥልጣናት ይካፈሉበታል። ጋዜጠኛውም ልክ የለውም። ከ48 ሀገራት 700 ጋዜጠኛ ሚዩኒክ ላይ ከትሟል። በብዙ ሺህ የሚቆጠር ፖሊስም በከተማይቱ ውስጥ ፈስሷል። የጉባኤተኞቹ ብዛት፣ የመገናኛ ዘዴዎቹ ትኩረት ከጸጥታ ጥበቃው ቁጥጥር ጋር ተዳምሮ ያችን ሰፊ ውብ ዘመናዊ ከተማን የዓለም ርዕሰ ከተማ አድርጓታል፣ ይላል የዶቼ ቬለው ዘጋቢ። ጉባኤው በጥሩ ውል ገድ ያለም ነው የሚመስለው። በዩናይትድ ስቴትስና በሩሲያ የሚመሩት የሶሪያ ጦርነት ዘዋሪዎች ጊዜያዊም ቢሆን ተኩስ እንዲቆም ተስማምተዋል። በሩሲያ የጦር ጀቶች የሚደገፈው የሶሪያ መንግሥት ጦር ሰሜናዊ ሶሪያም በተለይም አሌፖ የመሸጉ አማጽያን ስንቅና ትጥቅ የሚያገኙበትን መስመር መዝጋቱ አማጽያኑን ለሚረዱት ለአሜሪካ መራሽ መንግስታት አስደንጋጭ፣ አሳሳቢ፣ አሳፋሪም ብጤን የሆነው። በዚህ ምክንያት ምዕራባውያንና የአካባቢው መንግስታት በአስቸኳይ ተኩሱ እንዲቆም ካለፈው ሳምንት ጀምሮ እየጎተጎቱ ነው። ሩሲያ በአንጻሩ ተኩስ መቆም ካለበት የሚቆመው መጋቢት መጀመሪያ እንጂ ከዛ በፊት አይደለም ስትል ነበረ። ሚዩኒክ ላይ ሁለቱም አንዳንድ እርምጃ ወደፊት ተራምደው ጊዜያዊ ግን አስቸኳይ በሚለው ተኩስ አቁም ተስማሙ። ስደተኞች ሌላው የጉባኤው ትኩረት ነው። አሸባሪ ቡድናት በተለይም ራሱን የኢራቅና የሶሪያ እስላማዊ መንግስት ብሎ የሚጠራው አሸባሪ ቡድንን ለማጥፋት የሚደረገው ውጊያና የሳይበር ጥቃት በጉባኤው ይነሳል። አሁን ከሚታዩት የጸጥታ ችግሮች በተጨማሪ ስለ ወደፊቱም ይመከርበታል ይላሉ የሲፕሪው ኃላፊ ዳን ስሚዝ። ሁለተኛው የጸጥታ ጉዳይ ለረጅም ጊዜ የሚቆይና አሁን የምናየውና ምናልባት ከሀያ ዓመት በኋላ የሚታየው የጸጥታ ችግር ዳራ የሚሆኑት ናቸው። የተፈጥሮ ሀብቶች አለቅጥ መመዝበር፣ የአየር ንብረት መዛባት፣ በድሃና በሀብታሞች መካከል ያለው ልዩነት በጣም መስፋት ጥቂቶቹ ናቸው። ሚኒክን ጉባኤተኞችና አጃቢዎቻቸው ብቻ አይደሉም ያደምቋት ተቃዋሚዎች ጭምር እንጂ፣ የጉባኤውን በተለይም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በእንግሊዝኛ ምጻሩ ዓላማን የሚቃወሙ ሰልፈኞች በጉባኤው ሆቴል ዙሪያ ይሰለፋሉ። ፖሊስ አራት ሺህ ገምቷቸዋል ሰልፈኞቹን።